ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የፌደራል መንግስቱ የሕዝብ ሰላምና ደህንነት አደጋ ውስጥ እንዳይወድ መጠበቅ ዋነኛው ኃላፊነቱ ነው። የሰማያዊ ፓርቲ ብሔራዊ ምክር ቤት ሰብሳቢ አቶ ይድነቃቸው ከበደ ናቸው። ዝርዝሩን በእለቱ አብይ ርዕስ ይዘነዋል። በትላንትና ዕለት ከስልጣናቸው የተነሱት የቀድሞ የሶማሌ ክልል ፕሬዚዳንት አብዲ ሙሐመድ ኦማር አብዲ ኤሌ ዛሬ ጅግጅጋ ለቀው መውጣታቸውና አዲስ አበባ መግባታቸውን ምንጮችና የሶማሌ ክልል አንዳንድ ባለስልጣናት አረጋግጠዋል። በዚህ ዙሪያ የተጠናቀረ ዘገባ በዕለቱ አብርስ እናቀርባለን። ለምሽቱ ካሉን ሌሎች ዜናዎች የአፋር ክልላዊ መንግስት የኢድ አላድሃን አረፋ በዓል ምክንያት በማድረግ በዚህ ወር የሚከበረውን ለ117 የሕግ ታራሚዎች ይቅርታ ማድረጉን የክልሉ የፍትህ ቢሮው አስታውቋል። ኬንያና ታንዜኒያ በሀገሮቻቸው ባሉ የዩናይትድ ስቴትስ ኤምባሲዎች ላይ የብዙ ሰው ህይወት ያጠፉ የቦንብ ጥቃቶች የደረሱበትን ሀያኛ ዓመት መታሰቢያ በዛሬ ዕለት አካሂደዋል። የሚሉትና ሌሎችም አሉን። ሌሎች በወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮች ይዘናል። በሁለተኛው አጋማሽ የሚቀርቡትን ጨምሮ ጤና ይስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ ነሐሴ 1 2010 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታየ ነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦዲየስ ሪጊስ። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። የአፋር ክልላዊ መንግስት በዚህ ወር የሚከበረውን የኢዳላድሀ ወይም አረፋ በዓል ምክንያት በማድረግ ለአንድ መቶ አስራ ሰባት የህግ ታራሚዎች ይቅርታ ማድረጉን የክልሉ የፍትህ ቢሮ አስታውቋል። የቢሮው ኃላፊ አቶ አሊ መሐመድ የክልሉ መንግስት ከ2006 ዓ ም ጀምሮ በተለያዩ ወንጀሎች ተከሰው በማረሚያ ቤት ያሳለፉ የህግ ታራሚዎች ባሳዩት የስነ ምግባር መሻሻል በይቅርታ በመፍታት ወደ ህብረተሰቡ እንዲቀላቀሉ ሲያደርግ ቆይቷል ማለታቸውን መንግስታዊው የዜና ማሰራጫ ፋና ዘግቧል። በሀገሪቱ በተጀመረው የአንድነትና የቅርታ መንፈስ የተፈቱት 117ቱ የህግ ታራሚ ተጠቃሚዎች የህብረተሰቡን ሰላምና ልማት ለማረጋገጥ በሚካሄዱ እንቅስቃሴዎች ውስጥ በባለቤትነት መንፈስ ተሳታፊና ተጠቃሚ እንዲሆኑ እድል ይፈጥርላቸዋል ተብሏል። የተሰጠው ይቅርታ ግን ከሙስናና ካስገድዶ መድፈር ወንጀል ጋር ተያይዞ ተከሰው የፍርድ ውሳኔ የተሰጣቸውን ታራሚዎች እንደማያካትት ባለስልጣኑ አስታውቀዋል። ኬንያና ታንዛኒያ በአገሮቻቸው በሚገኙ ዩናይት ስቴትስ ኤምባሲዎች ላይ አልቃይዳ ያደረሳቸውን የብዙ ሰዎች ሕይወት ያጠፉ የቦምብ ጥቃቶች ሃያኛ ዓመት መታሰቢያ በዛሬው ዕለት አካሂደዋል። በጥቃቶቹ ከ250 በላይ ሰዎች ሲገደሉ 5000 የሚጠጉ ሌሎች ደግሞ ቆስለዋል። አሸባሪው ቡድን እንደ ዓለም አቀፍ የጸጥታ ስጋትነት ብቅ ያለባቸው ተደርገው የሚታዩትን ግዙፍ የቦምብ ጥቃቶች ዳሬ ሰላምና ናይሮቢ የአሜሪካ ኤምባሲዎች በጥቂት ደቂቃዎች ልዩነት አከታትሎ ማፈንዳቱ የሚታወስ ነው። ያን ካደረገ ከሶስት አመት በኋላ የአልቃይዳ አባላት የተቆጣጠሯቸውን አውሮፕላኖች አብረው ኒውዮርክ የዓለም ንግድ ማዕከል በዋሽንግተን የመከላከያ ሚኒስቴር ፔንታገን አጋጭተው ከሶስት ሺህ የሚበልጡ ሰዎች መግደላቸውም አይዘነጋም። በዳሬ ሰላሙና ናይሮቢው ጥቃቶች የሞቱና የቆሰሉ ሰለባዎች ቤተሰቦችና ባለስልጣናት የናይሮቢው የአሜሪካ ኤምባሲ በነበረበት ስፍራ በሚገኘው መታሰቢያ ፓርክ በተካሄደ ስነ ስርዓት ላይ ተገናኝተዋል። ዳሬ ሰላም ውስጥ ተመሳሳይ ስነ ስርዓት ተከናውኗል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዕለቱን አስመልክተው በሰጡት ቃል አፍሪካውያን ወዳጆቻችን ጋር ያለን አጋርነት ከምን ጊዜው የሚበልጥ ጠንክሯል ነው ያሉት። ስለ ናይሮቢው የመታሰቢያ ዝግጅት ዘገባ ይኖረናል፣ ወደ ኋላ ላይ እናቀርበዋለን። የዓለም የጤና ድርጅት ደብልዩ ኤች ኦ በምስራቅ ዲሞክራሲያዊ ኮንጎ ሪፐብሊክ በቅርቡ የተከሰተውን የኢቦላ ወረርሽኝ ለማስወገድ ከነገረቡ ጀምሮ ክትባት መስጠት ይጀምራል ተብሎ ይጠበቃል። የዓለሙ ድርጅት የሞቱትን ሰላሳ አራቱን ጨምሮ እስካሁን በቫይረሱ የተጠቁ መሆናቸውን ያረጋግጠውና የሚጠጠሩ የሚጠረጠሩ በሽተኞች ቁጥር አርባ ሶስት እንደሆነ ነው የተነገረው። ሊሳሽ ላይን ለቪኦኤ ከጄኒቫ የላከችው አጭር ዘገባ አለ። ሶሎሞን ክፍሌ ያቀርበዋል። የዓለም የጤና ድርጅት እንደገለጸው አሁን ኢኳቶር ክፍለ ሀገር ክትባቱን በቤኒና ማንጂና ከተሞች የሚሰጠው የሕክምና ባለሙያዎች ቡድን በቅርቡ በተከሰተው ቀውስ ተመድቦ የሠራው ተመሳሳይ ቡድን ይሆናል። ወደፊት በሰሜን ኪቡም የክትባት መርሃ ግብር የሚሳተፈው ተመሳሳይ ቡድን ነው ተብሏል። ይህም ማለት ለቫይረሱ ይበልጥ የተጋለጡት የጤና ሠራተኞችና ቅድሚያ ደራሾች በቅድሚያ ክትባቱ ይሰጣቸዋል ማለት ነው። ከዚያም የቤተሰብ አባላት ጎረቤቶችና ሌሎች ይከተላሉ። የደብልዩ ኤችኦ ቃል አቀባይ ታሪክ ያሳሬቪች እንደተናገሩት አንዳንድ ለኢቦላ ቫይረስ የተጋለጡ ሰዎች ምናልባት የሚኖሩት ውጊያ በሚካሄድባቸው አካባቢዎች በመሆናቸው የጤና ባለሙያዎቹን ደህንነት የሚጠብቁ የታጠቁ ዘቦች ሊመደቡ ይገባል ለምሳሌ ሙኔስኮ በአጣዳፊ ከትናንት በስቲያ ብረት ለበስ ተሽከርካሪዎችን ወደ ቤን ይልኳል አሁን በምንገኝበት ደረጃ ግን መደረግ ያለባቸውን ነገሮች እያደረግን ነው። የሕክምና ባለሙያዎቹ ቡድን ያቀረበው አስተያየት ደግሞ ክትባቱን እየዞሩ መስጠቱን ነው። ደብዲችዮና ሸሪኮቹ በአሁኑ ወቅት የኢቦላ ቫይረሱን ስርጭት በአስቸኳይ በቁጥጥር ስር ለመዋል ያለ ዕረፍት እየሰሩ ነው ሲሉም ቃል አቀባዩ ጨምረው አስረድተዋል። በተለይ የደህንነት ጥበቃውን አስቸጋሪነት በመጥቀስም ወጪው በጣም ከባድ እንደሚሆን ተናግረዋል። የአይቮሪ ኮስት ፕሬዚደንት አላሳን ዋታራ ከሰባት አመታት በፊት የብዙ ሰዎች ደም ካፋሰሰው የእርስ በርስ ጦርነት በተያያዙ ጥፋቶች ለተወነጀሉ ሰዎች ትናንትና ባደረጉት ምህረት ከተጠቃሚዎቹ መካከል አንዲቱ የቀድሞው የሀገሪቱ ቀዳማዊት እመቤት ሲሞን ባግቦ መሆናቸው ታወቀ ሲሞን ባግቦ በብጥብጡ በተጫወቱት ሚና የሀገር ደህንነትን አደጋ ላይ በመጣል ወንጀል ተከሰው በሀያ አመት እስራት እንዲቀጡ ተፈርዶባቸው እንደነበ እንደነበረ ይታወሳል። ባለፈው አመት ደግሞ በሰብና ላይ ወንጀል በመፈጸም በተመሰረተባቸው ክስ ከወንጀሉ ነጻ ተብሎ ተፈርዶላቸዋል። አቃቢ ህጎች፣ በወቅቱ የሀገሪቱ ፕሬዚደንት የነበሩት ሎራን ባግቦ ተቃዋሚዎች ላይ የበቀል ጥቃት የሚፈጽም ቡድን አደራጅተው እኚሁ ባለቤቲቱ ማለት ነው የጦር መሳሪያና ሄሊኮፕተርም ጭምር እየሰጡ ሲያንቀሳቅሱ ነበር ብለው ነው የወነጀሏቸው። ሎራን ባግቦ በፕሬዝዳንታዊው ምርጫ ባላሳን ዋታራ መሸነፋቸውን እምቢ አልቀበልም ካሉ በኋላ እንደ ኤሮፓውያን አቆጣጠር በ2011 በተቀሰቀሰው ብጥብጥ ቁጥራቸው ወደ ሶስት ሺህ የሚጠጉ ሰዎች መገደላቸው ይታወሳል። ያን ተከትሎ ተይዘው ለሄጉ የዓለም አቀፍ ወንጀል ፍርድ ቤት እጃቸው ከተሰጠ በኋላ በሰብና ላይ ወንጀል በመፈጸም ክስ ሂደት ላይ ነው የሚገኙት ሎራን ባግቦ። የዩናይትድ ስቴትስ ኢራን ላይ ተሰረው ዘውላት የነበሩትና በትላንትናው ዕለት ተመልሰው የተጣሉት ድንጋጌዎች ዛሬ ተግባራዊ ሆኑ። ኢራን የኒውክሌር መርሃ ግብሮቿን እንድትገድብ ተጽዕኖ ለማሳደር የጣሉባት ማዕቀቦች እንደ አውሮፓውያን አቆጣጠር በ2015 ዓ ም በተደረሰ ዓለም አቀፍ ስምምነት ተሰርዘውላት እንደነበር ይታወሳል። ያን ስምምነት በጊዜው ሲነቅፉ የቆዩት ፕሬዚዳንት ዶናልድ ትራምፕ ከሶስት ወራት አስቀድሞ የዩናይትድ ስቴትስን ከስምምነቱ በማውጣት ከትናንት ሰኞ እኩለ ሌሊት አንስተው ማዕቀቡ ተመልሶ እንዲደነገግ ያደረጓቸውን ሁኔታዎች አመቻችተዋል። ኢራን ላይ ማዕቀቡን ማዕቀቡ በይፋ ተጥሏል ሲሉ በትዊተር የጻፉት ሚስተር ትራምፕ እንዲህ አይነት የሚቆጠቁጥ ማዕቀብ ታይቶ አይታወቅም ነው ያሉት። ገና በህዳር ወር ደግሞ ይበልጡን ይጠናከርባታል። ከኢራን ጋር የሚናገድ ከዩናይት ስቴትስ ጋር መናገድ አይችልምም ብለዋል። ሰሜን ኮሪያ መሪዋ ኪም ጆንግ ኡን ባለፈው ሰኔ ወር ሲንጋፖር ላይ ከፕሬዚደንት ዶናልድ ትራምፕ ጋር በተገናኙበት ወቅት ቃል የገቡበትን የኒውክሌየር ማስወገድ ስራ ተግባራዊ ሳታደርግ ቀርታለች ሲሉ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን ወንጀለዋታል። ቦልተን ለፋክስ ኒውስ ቴሌቪዥን በሰጡት ቃል የምንፈልገው በቃል የሚወተወተውን አይደለም፣ ሰሜን ኮሪያ ኒውክሌር መሳሪያዎቿን ለማስወገድ እንድትሰራ ነው የምንፈልገው ብለዋል። ፒዮንግያንግ ለዚያ የሚያስፈልጉትን እርምጃዎች አልወሰደችም ሲሉም ነቅፈዋል። ዩናይትድ ስቴትስ በፒዮንግያንግ ላይ የተጣሉትን ማዕቀቦች የማላላት ሀሳብ እንደሌላትም የብሔራዊ ጸጥታ አማካሪው አስታውቀዋል። በምዕራብ ዩናይትድ ስቴትሷ ክፍለ ግዛት ካሊፎርኒያ ከአንድ ሳምንት በላይ የዘለቀው የሰደድ እሳት በክፍለ ግዛቷ ታሪክ ከገጠሟት ሁሉ ግዙፉ መሆኑን ባለስልጣናት እየተናገሩ ነው። በሰሜናዊ ካሊፎርኒያ ከሁለት አቅጣጫ ተነስቶ እያዳረሰ ያለው ሰደድ እሳት አንድ መቶ አስራ አምስት ሺህ ሄክታር እስካሁን አበላሽቷል ወይም ጥቃት አድርሷል። አድማጮች ለእሳቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂታዬንን በአለም ዜና የጀመረው የዛሬ ማክሰኞ ነሐሴ አንድ ፕሮግራማችን በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን በቀጥታ ወደ ምሽቱ አብይ ርዕስ ይሆናል የምናልፈው። በትላንትና ዕለት ከስልጣናቸው የተነሱት የቀድሞ የሶማሌ ክልል ፕሬዚዳንት አብዲ ሞሐመድ ኦማር በይበልጥ በሚታወቁበት ስማቸው አብዲ ኤሌ ዛሬ ጅግጅጋ ለቀው መውጣታቸውና አዲስ አበባ መግባታቸውን ምንጮችና የሶማሌ ክልል አንዳንድ ባለስልጣናት አረጋግጠዋል። ባለስልጣኑ ፕሬዚዳንቱ ወደ አዲስ አበባ ያቀኑት ለስራ ነው ይላሉ። አብዲ ሞሐመድ ኦማር አብዲ ኤሌ ታስረዋልና አልታሰሩም የሚሉት የሁለት አይነት ዜናዎች ላለፉት አራት ቀናት አወዛጋቢ ሆነው ቆይተዋል። በሌላ በኩል በጅጅጋና በሌሎች ክልሉ ከተሞች አልፎ አልፎ የተኩሱ ድምፅ ከመሰማቱ ውጪ ጸጥታ መስፈኑን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገልጠዋል። ዘገባውን ያጠናቀረችው ጽዮን ግርማ ዝርዝሩን ይዛለች። በሶማሌ ክልል ጅጅጋ ከተማ ቅዳሜ ዕለት ግጭት ከተቀሰቀሰ ከተቀሰቀሰና በከተማው ነዋሪዎች ላይ በርካታ ጉዳቶች ከደረሱ በኋላ በትላንትናው ዕለት ከስልጣናቸው የተነሱት የቀድሞ የሶማሌ ክልል ፕሬዚዳንት አብዲ ሙሐመድ ኡመር ወይም አብዲ ኢሌ ታስረዋል የሚል ዜና በማህበራዊ ሚዲያ ሲሰራጭ ቆይቷል። ዛሬም የኢንተርኔት መገናኛ ብዙሀንና ዓለም አቀፍ የዜና ማሰራጫን ጨምሮ ፕሬዚዳንቱ በቁጥጥር ስር መዋላቸውን በዘገባ አቅርበውታል። የአሜሪካ ድምጽ ያነጋገራቸው የመ መንግስቱ የቅርብ ምንጮች ለአሜሪካ ድምፅ እንዳረጋገጡት የቀድሞ የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኦማር ወይም አብዲ ኢሌ ትላንት ማምሻውን ክልሉን ለማረጋጋት ከገቡት የመከላከያ ሰራዊት ኃላፊዎች ጋራ ሲነጋገሩ መቆየታቸውን፣ ዛሬ ከሁለት የካቢኔ አባላትና ከክልሉ አፈጉባኤ ጋራ በመሆን አዲስ አበባ መግባታቸውን ገልጸውልናል። እኚሁ የቅርብ ምንጭ እንዳረጋገጡት በሶማሌ ክልል እጅግ በርካታ ቅሬታዎች ከተለያዩ ማዕዘናት እንደሚቀርቡ ሰዎች ያለ አግባብ እንደሚታሰሩ እንደሚሰደዱ፣ በተጨማሪም ባለፉት ቅዳሜና እሁድ በክልሉ ነዋሪዎች ላይ ከፍተኛ ወንጀል እንደተፈጸመ ገልጸው ፕሬዚዳንቱና የካቢኔ አባላቶቻቸው በዚህ ጉዳዮች ተጠያቂ ቢሆኑ እንኳን ያለመከሰስ መብታቸው በምክር ቤት ሳይነሳ ሊታሰሩ የሚችሉበት እድል የለም ብለውናል። ይህንን ሁኔታ ለማረጋገጥ የፌዴራል የኮሚኒኬሽን ጉዳዮች ኃላፊ ሚኒስትር አቶ አህመድ ሸዴ፣ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋና ከሌሎች ከፍተኛ ባለስልጣናት መረጃን ለማግኘት ጥረት ብናደርግም ስልካቸው ስለማይነሳ ሊሳካልን አልቻለም። በመጨረሻም ወደ ጅጅጋ ከተማ ደውለን በክልሉ የአርብቶ አደርና እንስሳ ምርምር ተቋም ፕሬዚዳንት የሆኑትን አቶ ጉሌድ አውአሌን አነጋግሬያቸው ነበር። በእርግጥ ጅጅጋ ውስጥ ላይ እንደምናውቀው ከትላንት ወደ ከተማ ላይ ችግር ተከስቶ ነበረ። ያንን ችግር መሰረት አድርገው ደግሞ የክልሉ ስራ አስፈጻሚና ማዕከላዊ ኮሚቴ ትናንትና አስቸኳይ ስብሰባ ተቀምጠው አቶ አብዲ የነበራቸውን የፕሬዚዳንትነት ስልጣን ለሌላ አዲስ ፕሬዚዳንት አህመድ አብዲ ለሚባል አካል አስረክብለዋል። ያንንም ክልሉ በጠየቀው መሰረትና በክልሉ ፍላጎት በከተማ ላይ የተከሰተውን ረብሻ ከክልሉ ፖሊስ በላይ አቅም ስለሆነ ያንን ለመቆጣጠር ፌዴራል ሰራዊት እንዲገባ በተጠየቀው መሰረት ፌዴራል ሰራዊት ገብተዋል። አሁንም ከተማ ተረጋግተዋል። ከዚህ ጋር ተያይዞ ዛሬ በሶማለኛ ፕሮግራም አንድ የወጣችን ነበረ ዜና ፕሬዚዳንቱ ተደብድቦ ተወስደዋል፣ የከተማው ህዝብም ከከተማ እየተሰደደ የሚል ወሬ ወጥተው ነበር በሶማለኛ ፕሮግራም። ያም ከእውነታ የራቅና ፕሬዚዳንቱም ማንም የደበደበ አካልም እንደሌለ ለዛም ፕሮፓጋንዳ የሚፈጥሩ ሰዎች የከተማውን ህዝብ ለማሸበር ያሰቡና የተዘጋጁ መሆኑን ነው በግልጽ የምናውቀው። አቶ አብዲን አዲስ አበባ የአገሪቷ ዋና ከተማ ስለሆነች ለስራ ጉዳይ ወደዚያ የሚሄዱ ነው እኛ ያለን መረጃ አዲሱ የክልሉ ፕሬዚዳንት የሆኑት ሰው ስራ ጀምረዋል ጀምረዋል ጀምረዋል አሁ በቲቪን ለህብረተሰቡ መልእክት አስተላልፈዋል ለአገር ሽማግሌዎቹም እንደዚህ በተመሳሳይ መልእክት አስተላልፈዋል ስራም በኦፊሻሊ ጀምረዋል የተለያዩ መረጃዎች ለመውጣት ምክንያቱ ምንድን ነው ለምሳሌ ቅድም እንዳሉት እርስዎም ፕሬዚዳንቱ ታሰሩ በሄሊኮፕተር ተወሰዱ ተያያዙ የሚሉ መረጃዎች በሌላ በኩል ይሰራጫሉ በዛ በኩል ደግሞ አይ የለም አልተያያዙም እየሰሩ ነው የሚል መረጃዎች ይወጣሉ እንደዚ ያሉ የተምታታ መረጃዎች ከጅጅጋ ለመውጣታቸው ምንድን ነው ምክንያቱ? ለምንድን ነው ይሄ ነገር የሚወጣውስ? ዋናው ምክንያት ሊሆን የሚችለው ህብረተሰቡን አሸብሮ በችግርና ህብረተሰብ ሲንገላታ በመሀል ልጠቀማለሁ የሚል ጥፋትን የሚያስቡ አካላት አይጠፉም። አሁንም የሰው ነፍስን ከማጥፋት ጀምሮ እስከ ንብረት ዘረፋ ድረስ ያደረጉ አካላት ይኖራሉ። እነዚያ ምን ጊዜም ብጥብጥና ረብሻ በሚኖሩበት ጊዜ ስለሆነ የሚጠቀሙት፣ አሁንም ያለውን ህብረተሰብ አጋጭቶ ለመጠቀም የሚያስቡ አካላት ብዙ ናቸው ብዬ ነው ማስበው። ስለዚህ አሁን የሚያረጋግጡልኝ የቀድሞ ፕሬዚዳንት አዲስ አበባ ሄደዋል። በእርግጥ ሄደዋል ጅጅጋ ውስጥ የሉም ነው። እሳቸው ለስራ ጉዳይ ወደ አዲስ አበባ እንደወጡ ነው እኔ የሰማትና ያለው መረጃ። ከዛ በተረፈ ግን ተደብድበዋል የሚለውን ነገር መረጃ እንደሌለ ብቻ ነው የማረጋግጥልሽ። ግን አሁን በአሁኑ ሰዓት ግን የሉም። አሁን ማን ነው የክልሉ ኮሚኒኬሽን ኃላፊ ማን ነው የሚመለከተው? ይሄ እኮ ክልሉ ማወቁ እኮ አልፈረፈም የክልሉ ርዕሰ ብሔር የነበሩት ናቸው ስልጣናቸውን የለቀቁት በእሳቸው አዲስ ተተክተዋል። ከተማ ላይ የተፈጠረውን ረብሻ ለማረጋጋት ደግሞ የመከላከያ ሰራዊትና ፌደራል ፖሊስ እነዚህን የክልሉ ጸጥታ አካላት እየሰሩበት ነው እንጂ የመንግስት መዋቅር አልፈረሰም። ያ ሁሉም የነበረው ኃላፊዎች እንዳሉ የበላይ አመራር ብቻ ነው ርዕሰ መስተዳድሩ ብቻ ነው የተቀየረው። ሶማሌ ክልል ልዩ ፖሊስስ አብሮ የእነሱም አዛጆች ተይዘዋል የሚል መረጃ ወጥቶ ነበር እና የልዩ ፖሊስስ በምን ሁኔታ ላይ ነው ያለው? ምክንያቱም በጣም ብዙ በርካታ ቅሬታዎች የሚቀርብበት የልዩ ፖሊስ ስለሆነ የሚቀርበው ቅሬታ እንዳለ ሆኖ ግን የልዩ ፖሊስ ተይዟል የሚል መረጃ እኔ በእርግጥ የለኝም። ዋናው አሁን እየተሰራ ያለው ስራ ደግሞ የተፈጠረው ረብሻ ለማረጋጋትና ህብረተሰቡ የተረጋጋ ኑሮ እንዲጀምር ነው። የክልልም ፌዴራልም ጥረት እያደረግን ያለ ነው። ያም አሁን ከተማ ወደ ቀደማ ሁኔታ እየተመለሰች ነው። ከተማ ውስጥ በጣም በርካታ በደሎች የተፈጸመባቸው ቅሬታ ያቀረቡ እንግዲህ የሞቱ አሉ፣ የተቃጠለ ንብረት አለ፣ የተዘረፉ አሉ። በጣም በርካታ ችግሮች ነው በሁለት ቀን ውስጥ የደረሰው። ይህንን በተመለከተ የክልሉ መንግስት ወስዳለው ያለው እርምጃ አለ። በእርግጥ ያ ችግር ተከስተዋል። የክልሉ መንግስትም ይህንን ላደረሱት አካላት ከፌዴራል መንግስት ጋር አንድ ላይ ሆኖ ለህግ የሚቀርቡበትና የሚጠይቁበት የሚቀጡበት ስራ ላይ በጋራ እየተሰራበት ነው ያለው። ከዛ በተረፈ ደግሞ የከተማው ነዋሪ ህብረተሰብ አንድ ላይ ሆኖ ችግሩ የደረሰባቸውን ችግሩን ለመካፈል በራሳቸውም እንቅስቃሴ ጀምረው የተፈራቀሩ ቤቶችን በጋራ መልሶ የማቋቋም የፈረሱትን ነገሮችን በጋራ መልሶ የመገንባት ስራዎችን እየተነጋገሩበት ነው ያለው። ስለዚህ ያለው ኤንቫይሮንመንት አሁን ጥሩ ነው፣ ተረጋግቷል፣ ሙሉ ለሙሉ ማለት ይቻላል። እኚህን ባለስልጣን ጨምሮ ያነጋገርኳቸው ሌሎች ነዋሪዎች እንደሚሉት በጂጂጋ ከተማ ቅዳሜ ዕለት ጠዋት ለተፈጠረው ግጭት መነሻ የቀድሞ የክልሉ ፕሬዚዳንት አብዲ መሐመድ ኦማር ወይም አብዲ ኢሌ በመከላከያ ሊታሰሩ ነው ሊወሰዱ ነው የሚለው ዜና መሰራጨት እንደሆነ ይናገራሉ። በጂጂጋ ዩኒቨርሲቲ መምህር የሆነውና ለአብዲ መሐመድ ኦማር ወይም አብዲ ኢሌ አስተዳደር የቅርብ እንደሆነ የሚናገረው ጀማል አሊ የግጭቱ ምክ ምክንያት ይኸው እንደሆነ ገልጾልናል። ፓርላማ አካባቢና ተቋዋጦ የሆነ ስብሰባ ነበርና በዛ ላይ ፓርላማውን እንዳለ ተቋዋጦ ከንቅልፍትነት እና ወደዛ አካባቢ ወደ ስራ አካባቢ ለመሄድ እኩል እንዳለ ፈርክ ደርጎ ነበርና ይህ ነበር በዛ መልክ ህዝቡ በዛ ቁጣ ቁጣቸውን አንስቶ የሆነ ለአስፈላጊ ነገሮች ዋ ላይ እና አሁን ግን ሰላም ነው። በሌላ በኩል ዛሬ በጅጅጋ ከተማና በሌሎች የክልሉ ከተሞች አልፎ አልፎ የተኩስ ድምጽ ከመሰማት ውጪ በከተማው ጸጥታ መስፈኑን ያነጋገርናቸው ስማቸውን መግለጽ ያልፈለጉ ነዋሪዎች ተናግረዋል። እንግዲህ ትላንትና መከላከያና ፌዴራል ፖሊሱ ከገባ በኋላ አልፎ አልፎ ተኩሱ ቢኖር ያው የማስፈታት ሂደት ላይ ነው የሚባል ወሬ ነው የሰማነው እኛ ቤት ውስጥ ነው ያለ ነው እንግዲህ በቀደሙ እንግዲህ ትንሽ ይሻላል ብለን ነው ያው ግን እንግዲህ ህዝቡም ተረጋግቷል። ሁሉም ነገር ዝግ ነው። ማረጋጋት ላይ ነው ያሉት። ያለፈው ቅዳሜና እሁድ በጅጅጋ ከተማ በተነሳው ግጭት የብዙ ሰዎች ህይወት ማለፉን፣ ቤተ ክርስቲያን መቃጠሉን፣ መኖሪያ ቤቶችና የንግድ ቦታዎች መዘረፋቸውንና ብዙ ሰዎች በተለያየ መልኩ ጉዳት እንደደረሰባቸው ነዋሪዎችን እማኝ አድርገን በትናንትናው ምሽት መዘገባችን ይታወሳል። በተጨማሪም ይህ ግጭት ወደ ድሬዳዋ ከተማ መዛመቱንና በዚያም የሰዎች ህይወት ማለፉን በዘገባችን አቅርበናል። አድማጮች ባለፉት አራት ቀናት በእነዚህ አካባቢዎች የደረሱትን ጉዳቶችና አሁን በክልሉ ያለውን ሁኔታ በተመለከተ በነገው ምሽት በስፋት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምሽቱን አብይ ርዕስ አድምጠናል። ወደ መጽሔት ክፍለ ጊዜ ዘገባ ስናልፍ ደግሞ በአቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻነት ግንባር ኦነግ አመራሮች ጋር የሚወያይ የኢትዮጵያ መንግስት የልዑካን ቡድን አስመራ መሄዱ በዚያውም ከኤርትራ ፕሬዚደንት ኢሳያስ አፈወርቂ ጋር መገናኘቱ ታወቀ። ዶክተር ወርቅነህ ገበየውና አቶ ለማ መገርሳ ከፕሬዝደንት ኢሳያስ ጋር በነበራቸው ቆይታ በተለያዩ የሁለትዮሽ ጉዳዮች ላይ መምከራቸው ተነግሯል። እንዲሁም በቅርቡ በኢትዮጵያና በኤርትራ መካከል የተፈረመው የሰላምና የወዳጅነት ስምምነት ተፈጻሚ የሚደረግበት ሁኔታ ላይ ውይይት አድርገዋል። የልዑካኑ ቡድን አባላት የኦሮሚያ ክልል ርዕሰ መስተዳድር ለማ መገርሳና የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ሲሆኑ ከኦነግ አመራሮች ጋር እንደ ተወያዩ ተገልጿል። ቀደም ሲል እንዳልኩት የኦነግ አመራሮች ከኢትዮጵያ መንግስት ልኡካን ጋር በምን ጉዳይ ላይ ተወያይተው ምን ውሳኔ ላይ እንደደረሱ የአፋን ኦሮሞ ክፍል ባልደረባችን ቱጁቤ ሆራ ያጠናቀረችው ዘገባ አለ። አዲሱ አበባ ያቀርበዋል። የኢትዮጵያ መንግስትና የኦሮሞ ነጻነት ግንባር ኦነግ የሰላም ስምምነት ላይ መድረሳቸውን፣ በዚሁ መሰረት ኦነግ ከትጥቅ ትግል ወደ ሰላማዊ ትግል ለመግባት መስማማቱን ታውቋል። በኦሮሚያ ፕሬዝዳንት ለማ መገርሳና በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የተመራው የኢትዮጵያ ልኡክ እንዲሁም በኦነጉ የኦኤልኤፍ ሊቀመንበር ዳውድ ኢብሳ የሚመራውና የኦነግ ከፍተኛ አመራሮች አቶ ኢብሳ ነገዎ፣ አቶ አቶምሳ ኩምሳ አቶ ቶሌራ አደባ እና አቶ ገመቹ አያና የሚገኙበት የልኡካን ቡድን ዛሬ ነሐሴ 1 ቀን 2010 ዓ ም በአስመራ ከተማ ባካሄዱ ስብሰባ በተለያዩ ጉዳዮች ላይ ከስምምነት መድረሳቸውን አስታውቀዋል። ይህ የሰላም ስብሰባ የወንድምነት መንፈስ የተሞላበትና በሙሉ መተማመን መካሄዱን ሁለቱም ወገኖች ገልጸዋል። በቅድሚያ የኦሮሚያ ፕሬዚዳንት ለማ መገርሳ የኦሮሚያ ክልላዊ መንግስት እና የኦሮሚያን ክልል የሚያስተዳድረው ድርጅት ባለፈው ዓመት ባሳለፈው ውሳኔ ከማንኛውም ተፎካካሪ ፓርቲ ጋር ተስማምተን ለመስራት በወሰን ነው መሰረት ከኦሮሞ ፓርቲዎች ጋር በመምከር ብዙዎች ወደ ሀገር ተመልሰው በሂደትም አብረን መስራት ጀምረናል። እስከ ዛሬ ያልተመለሰውም ኦነግ ነበር። ከእነሱ ጋርም ረዥም ጊዜ ወስደን በረጋ መንፈስ ተወያይተን በርካታ ነጥቦች ላይ ተስማምተናል። የመጀመሪያውና ዋናው ወደ ሀገር ተመልሰው አብረን ለመስራት የተስማማንበት ነው። በተቀሩት ነጥቦች ዋና ዋና ጉዳዮች ላይም አንድ በአንድ እያነሳን ተወያይተን ስምምነት ላይ ደርሰናል። ሌሎች አነስተኛ ይዞታ ባላቸው ነገሮች ላይም እየተወያየን አብረን ለመስራት አሁን በጀመርነው የስምምነት መንፈስ እንግባባለን ብለን ተስማምተናል። በኦሮሞ ነፃነት ግንባር ኦነግ በኩልም ተመሳሳይ ሀሳብ የተንጸባረቀ ሲሆን በተደረሰበት ስምምነት ውስጥ አንደኛው የተኩስ አቁም መሆኑን የኦነግ ቃል አቀባይ አቶ ቶሌራ አደባ ገልጸዋል። አብቴ የምን ጉዳ ሎል ወጎተ ዴራ ሞቱማ ኢትዮጵያ አደብሊስማ ኦሮሞ ግዱ አደምሲፈማ ሀረ ገሬ ወሊገልቴ ጎጠሜ ከናን ቦደ ዋናው ነጥብ ለብዙ ዘመናት በኢትዮጵያ መንግስትና በወነግ መካከል እስከ ዛሬም ሲካሄድ የነበረው ጦርነት ይህ ስምምነት ከተደረሰ በኋላ በኦፊሴል የሚቆም መሆኑ እና ኦኤልኤፍ አገሪቱ ውስጥ በነጻነት ተንቀሳቅሶ እንዲሠራ መስማማታችን ነው። በተደረሰው ስምምነት መሰረት የኦነግ የልዑካን ቡድን በሚቀጥሉት ሁለትና ሶስት ቀናት ውስጥ ወደ አዲስ አበባ እንደሚያቀና የድርጅቱ ቃል አቀባይ አቶ ቶሌራ አደባ ለባልደረባችን ትጁቤ ሆራ ገልጸውላታል። በተለያዩ የሀገሪቱ ክፍሎች የሚገኙ አንዳንድ የመንግስት ባለስልጣኖች አዲሱን የለውጥ ሂደት ለማደናቀፍ ሁከትና ብጥብጥ ይቀሰቅሳሉ ሲል ሰማያዊ ፓርቲ ከሰሰ። የፌዴራሉ መንግስት አስፈላጊውን ሕጋዊ እርምጃ አለመውሰዱ ያስጠይቀዋል ያለው ሰማያዊ ፓርቲ በእነዚህ አካላት ላይ ፈጣን ሕጋዊና ጠንከር ያለ እርምጃ እንዲወሰድ ጠይቋል። መለስካቸው አመሀ ዝርዝሩን ይዟል። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሑፍ መግለጫ ከአራት ወራት ወዲህ እየታየ የሚገኘው ለውጥ የኢትዮጵያ ሕዝብ የቁርጥ ቀን ልጆች ባላቸው ዜጎች በከፈሉት መራር መስዋዕት የመጣ እንደሆነ በማወጅ ይንደረደራል። በዚህ የለውጥ ሂደት አገራዊ አንድነትና መግባባት እንዲሁም የዜጎች ሰብአዊና ዴሞክራሲያዊ መብቶች በአንጻራዊነት ተከብረዋል ይላል። የተጀመረው ለውጥም አገር ወዳድ ኢትዮጵያውያንን ያሳተፈና ባለቤት ያደረገ ነው በማለትም ፓርቲው ለለውጡ ያለውን ድጋፍ ያረጋግጣል። ይሁንና ለውጡን ለማደናቀፍ የሚተጉ ኃይሎችም አሉ ሲል ይከሳል። የፓርቲው ብሔራዊ ምክር ቤት ሰብሳቢ አቶ ይርነቃቸው ከበደ ይህ ሊበረታታ የሚገባው የለውጥ ጅማሮ ከመደገፍና ታሪካዊ አገራዊ አደራ ለመወጣት ከመትጋት ይልቅ ለእኩይ ተግባር የሚፈጥኑ በመንግስት ስልጣንና ኃላፊነት ላይ ያሉ በሀገራችን ኢትዮጵያ በተለያዩ ክፍለ አገሮች አልፎ አልፎ የብጥብጥና የውከት ድርጊቶች እንዲቀሰቀሱ በማድረግ በዜጎች ላይ ሰብአዊና ኢኮኖሚያዊ ጉዳት በማድረስ ህገወጥ ድርጊቶች እንዲስፋፉ ቀስቃሽ በመሆን ሰላምና መረጋጋት እንዳይኖር የጥፋት ስራቸውን በማከናወን ላይ ይገኛሉ። የፓርቲው የጽሁፍ መግለጫ እነዚህ ህገወጥ ቅስቀሳዎችና ድርጊቶች በአሁኑ ወቅት በአንዳንድ የሀገሪቱ ክፍሎች እንደሚታዩ ይጠቃቅሳል። ትኩረቱ ግን በሶማሌ ክልል በጅግጅጋ ከተማ ላለፉት ሦስት ቀናት ሰፍኖ የቆየው ሁከትና ጥፋት ነው። ሁከቱ በጅግጅጋ ብቻ ሳይሆን ወደ ሌሎች አካባቢዎች ፈጥኖ መዛመቱን ያመለክትና ድርጊቱን በማናለብኝነት የተፈጠረ ጭካኔ ተግባር ነው ብሎታል። ይህ ሲፈጸምም የክልሉ አስተዳደር ለማስቆም የወሰደው እርምጃ እንደሌለና እንዲያውም ድርጊቱ እንዲስፋፋ በር ከፍቷል ሲል ክሱን ያጠናክራል ፓርቲው በዚህ የፌዴራል መንግስትም ከመጠየቅ እንደማይድንና አሁንም ጊዜ ሳይባክን በአጥፊዎቹ ላይ ህጋዊ እርምጃ እንዲወስድ ጥሪ ያቀርባል አቶ ይድነቃቸው ከበደ የፌዴራል መንግስቱ የህዝብ ሰላምና ደህንነት አደጋ ውስጥ እንዳይወድቅ መጠበቅ ዋነኛው ኃላፊነቱ ነው ሆኖ ግን በአካባቢው በተደጋጋሚ የሚፈጠረው ውከትና ብጥብጥ በዝምታና በቸልተኝነት በማየት እንዲሁም በአካባቢው ለሚፈጸመው ኢሰብአዊ ድርጊት መጠየቅ ያለበትን አካል ባለመጠየቁ ህገ መንግስታዊ ስርዓቱን ጠብቆ አስፈላጊ እርምጃ በሚፈለገው ፍጥነት ባለመውሰዱ ከተጠያቂነት አይደለም። አሁንም ቢሆን ዘግቶ በተወሰደው እርምጃ ምንም እንኳን በአካባቢ መጠነኛ መረጋጋት ቢፈጠርም በዘላቂነት ተገቢውና ህጋዊ ውሳኔዎችን በመውሰድ የህዝቡን ፍላጎትና ምርጫን መሰረት ያደረገ ማስተካከያ በአስቸኳይ ሊወሰድ እንደሚገባ ሰማያዊ ፓርቲ አጥብቆ ይጠይቃል። ጋዜጠኞች በበኩላቸው ሰማያዊ ፓርቲ አጥፍተዋል ባሏቸኋቸው ባለስልጣናት ላይ መንግስት ቆንጠጥ ያለ እርምጃ መውሰድ አለበት ስትሉ ምን አይነት እርምጃ ማለት ነው? የሚል ጥያቄም ሰንዝረዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበባካሉ ምላሽ ሰጥተዋል። ይህ በሥልጣን ያኮረፉ የዚህ የለውጡ ሂደት ያልተዋጥላቸው ሰዎች እያደረጉ ያሉት እርምጃ አገርን የሚበትን ነው። አደጋው የከፋ ነው። ኢትዮጵያዊነትን እርስ በርስ የሚያቃቅር ነውና ይሄ በብርቱ ያሳስበናል። በየቦታው ብልጭ የሚለው ነገር በኋላ እየሰፋ ነው የሚሄደውና ከወዲሁ ልጓም ሊበጅለት ይገባል። ጥፋተኞቹ ለፍርድ ቀርበው እንደ ጥፋታቸው መጠን እርምጃ ሊወሰድባቸው ይገባል። እንዲያውም አስቀድሞ በደህንነት መስሪያ ቤቱ በኩል ችግሮች ከመፈጠራቸው ፊት በየቦታው ላይ ጥናት ደረገ ችግሩ ሊፈነዳ ባለበት ቦታ ቀድሞ ሳይፈነዳ፣ እንዲህ አይነት ጅጅጋ ላይ እንደደረሰው አይነት ውድመት ከመከሰቱ ፊት የሰው ልጅ ህይወት ከመቀጠው ፊት የግድ ይሄን ማስቆም መቻል ተገቢ ነው የሚሆነው። ይሄ እርምጃ ያስፈልገዋል። ለፍርድ መቅረብ አለባቸው ሰዎች። ለዚህ ነው ቆንጠጣል የምንለው። በመጨረሻ መግለጫውን የሰጡት የፓርቲው አመራር አባላት በጅግጅጋ እና በአካባቢው እንዲሁም በድሬዳዋ አለ ያሉትን ወቅታዊ ሁኔታ ለጋዜጠኞቹ ገልጸዋል። የፓርቲው መሪዎች መግለጫውን ይፋ እስካደረጉበት ሰዓት ድረስ እና የሀገር መከላከያ ሰራዊት እስከገባበት ባለው ጊዜ የሰላም ሁኔታው ወደ ቀድሞ እየተመለሰ እንደሆነ ተናግረዋል። ሲፈጸሙ የነበሩ የወንጀል ድርጊቶችም ተገጥተዋል። ሰውም ከተደበቀበትና ከተጠለለባቸው አብያተ ክርስቲያን መውጣት ጀምሯል፣ ሲሉ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃን ለዘገባው እናመሰግናለን። ወደ ተከታዩ የመጽሔት ርዕስ እንሻገራለን። በመላው የኦርቶዶክስ ተዋሕዶ አብያተ ክርስቲያን ትናንት ፓትርያርክ ብፁ ወቅዱስ አቡነ ማትያስ ባስተላለፉት መልእክት በወቅታዊ ኢትዮጵያ ጉዳዮች ዙሪያ ጸሎተ መሐላ እየተካሄደ ነው ይለናል። በተለይ በትግራይ በአክሱም ከተማ የምርሃ ግብሩ ጸሎት ምህላ ብዙ ህዝብ በተሳተፈበት ነው የተጀመረው ሲል አዲሱ የመቀሌ ዘጋቢያችን ሙልጌታ አጽበሀ ተከታዩን አድርሶናል። በየአመቱ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የሚጾም የፍልሰታ ጾም በዛሬው ዕለት ተጀምሯል። ጾሙ በምህላና አምላክን ሰላም እንዲያወርድ በመጠየቅ እንዲያልፍ ፓትርያርክ ብፁዕ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ትናንት ባስተላለፉት መልእክት መሰረት በየአድባራቱ ምህላ ላይ እየተካሄደ ነው። በተለይ በአክሱም ከተማ ርዕሰ አድባራት ወገዳማት አክሱም ጽዮን ምህላው በዛሬው ዕለት ብዙ ህዝብ በተገኘበት ተካሂዷል። የደብሩ ሰበካ ጉባኤ ምክትል ሰብሳቢ በኩረ ሊቃውንት ጎድፋይ መርሃ በአክሱም ሁሌም ከመባቻ እስከ ሰባተኛው ቀን በየወሩ ምህላ ላይ ይካሄዳል ይካሄዳል ። ሆኖም ግን የዘንድሮ በሀገሪቱ ያለውን ወቅታዊ ሁኔታ መሰረት በማድረግ ሰላም፣ ፍቅርና መተሳሰብ እንዲመጣ አምላክ የምንለምንበት ነው ብለዋል። በተለይ በኢትዮ ሶማሊያ አካባቢ በነበረው ችግር ምክንያት ሰላሙ እንዲሰጠን ለሀገራችን ፍቅሩ እንዲሰጠን ለመድኃኒታችን ለዘ ያህል ጦርነት የማትፈልግ ኢትዮጵያ በጸሎትና በምህልላ ሰላም ለማድረግ ነው፣ ፈጣሪያችን እየለመን ያለ ነው እና እግዚአብሔር ደግሞ ጸሎታችን እንዲሰማልን ነው እየጠየቅን ያለ ነው። በልቅሶ በዋይታ ፈጣሪያችንን ፈጣሪያችን እየለመን ያለ ነው። ባክሱም ጽዮን ታቦ ትካናት ተሸክመው ከደብሩ በመውጣት ሁለት ኪሎ ሜትር ተጉዘው ሙራዳ ጫል ተብሎ በሚታወቅ ቦታ ደርሰው ጸሎት በማድረግ ነው የሚመለሱት። በዛሬው ዕለት በተጀመረው ምህላ ግን በልዩ ሁኔታ ሶስት ጊዜ መዞራቸውን ነው በክሮሊ ቃውንት ጎድፋ የተናገሩት ምህላው እስከ ነሐሴ አስራ አራት እንደሚቀ እንደሚቀጥል ነው የገለጹት። በጾመ ፍልሰታ በአክሱም ጽዮን ጾሙን ለማሳለፍ ብዙ አማኞች ከተለያዩ አገሪቱ አካባቢዎች ወደ ከተማው እንደሚጓዙም ተናግሯል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም ሙሉጌታን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ32 ያመለክታል የስቱዲዮ ሰዓታችን። ዋና ዋናውን የዓለም ዜና ባጫጭሩ ከቆንጅታየ የአፋር ክልላዊ መንግስት በዚህ ወር የሚከበረውን የኢዳል አድሃ በዓል ምክንያት በማድረግ ለ117 የሕግ ታራሚዎች ይቅርታ ማድረጉን የክልሉ የፍትህ ቢሮ አስታውቋል። ይቅርታው ከሙስናና ከአስገድዶ መድፈር ወንጀል ጋር ተያይዞ ተከሰው የፍርድ ውሳኔ የተሰጣቸውን ታራሚዎች እንደማይመለከት ተገልጿል። ኬንያና ታንዜኒያ በሀገሮቻቸው በዩናይትድ ስቴትስ ኤምባሲዎች ላይ አልቃይዳ ያደረሳቸውን የብዙ ሰው ህይወት ያጠፉ የቦምብ ጥቃቶች ሀያኛ አመት መታሰቢያ በዛሬ እለት አካሂደዋል። በጥቃቶቹ ከ250 በላይ ሰዎች ሲገደሉ አምስት ሺ የሚሆኑ እንደቆሰሉ የሚዘነጋ አይደለም። የዓለም የጤና ድርጅት ደብልዩ ኤችኦ በምስራቅ ዲሞክራሲያዊት ኮንጎ ሪፐብሊክ በቅርቡ የተከሰተውን የኢቦላ ወረርሽኝ ለመታገል ከነገ ረቡ ጀምሮ ክትባት መስጠት ይጀምራል ተብሎ እየተጠበቀ ነው። የዓለሙ ድርጅት የሞቱትን 34 ሰዎች ጨምሮ እስካሁን በቫይረሱ የተጠቁ መሆናቸውን ያረጋገጠውና የሚጠረጠሩ በሽተኞች ቁጥር 43 መድረሳቸውን አስታውቋል። የአይቮሪ ኮስት ፕሬዚደንት አላሳን ዋታራ ከሰባት ዓመታት በፊት የብዙ ሰዎች ደም ካፋሰሰው የእርስ በርስ ጦርነት በተያያዙ ጥፋቶች ለተወነጀሉ ሰዎች ትናንትና ባደረጉት ምህረት ከተጠቃሚዎቹ መካከል አንዲቱ የቀድሞ የሀገሪቱ ፕሬዚደንት የሎረን ባግቦ ባለቤት ሲሞን ባግቦ መሆናቸው ተሰማ። ዩናይትድ ስቴትስ ኢራን ላይ ከአሁን ቀደም ተሰርዘውላት የነበሩትን ማዕቀቦች መልሳ ደንግጋባታለች። ሰሜን ኮሪያ መሪዋ ኪም ጆንግ ኡን ሲንጋፖር ላይ ከፕሬዚደንት ዶናልድ ትራምፕ ጋር በተገናኙበት ጊዜ ቃል ገብተውበት የነበረውን የኒውክሌር ማስወገድ ስራ ተግባራዊ ሳታደርገው ቀርታለች ሲሉ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን ወንጅለዋታል። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ሁለተኛውን አጋማሽ በርዕሰ ወሬዎቹ ጀምረናል። የምናስተናግዳችሁ አሉላ ከበደና ቆንጅት ታየንን። አሁን ለሰአቱ ቀዳሚ ወደሆነው ቅንብር እናልፋለን። በደቡብ ክልል በዳውሮ ዞን ተርጫና ዋካ በተባሉ ከተሞች በክልሉ ቴሌቪዥን ተሰራጭቷል በተባለ የተሳሳተ ዜና ሳቢያ ትናንት የሰው ሕይወት እያጠፋና የአካል ጉዳት የሚያስከተል ተቃውሞ እንዲሁም ሁከት ተቀስቅሶ ውሏል። አያሌ የመንግስትና የሕዝብ ተቋማት ሕንጻዎች እንዲሁም የግለሰብ ቤተሰብ ቤቶች ወድመዋል፣ ይለናል። ከተሞቹ ዛሬ ወደ መረጋጋት መመለሳቸውን ጠቁሞ ተከታዩን ዘገባ ያጠናቅረው መለስካቸው አምሃ። በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በዳውሮ ዞን ተርጫና ዋካ በተባሉ ከተሞች በተነሳ የህዝብ ተቃውሞ በተፈጠረው ሁከት የአንድ ሰው ህይወት መጥፋቱን የቪኦኤ ምንጮች ገለጹ። የተርጫ ከተማ ነዋሪ የሆኑት መምህር ገናና ወለማርያም ደግሞ በዝርዝር እንደገለጹት በተተኮሰ ጥይት ተመተው የሞቱት በዋካ ከተማ ነዋሪ የነበሩት አቶ ዘለቀ አሉሎ የተባሉ ሰው ናቸው። በዞን ዋና ከተማ ተርጫ ሁለት ሰዎች መቁሰላቸውንም መምህር ገናናው ተናግረዋል። የወደሙ ንብረቶችን በተመለከተም ዘርዘር ያለ መረጃ ሰጥተዋል። ከፍተኛ ውድመት ነው በአካባቢው የደረሰው። መንግስት መስሪያ ቤቶች፣ አገልግሎት ሰጪዎች ሁሉ ሙሉ በሙሉ ወድመዋል ማለት ይቻላል። ለመጥቀፍ ያህል ገቢዎች ሙሉ በሙሉ ወድመዋል። መዘጋጃ ሰርቻ፣ መዘጋጃ ሞ፣ ማይቶና፣ ከተማ ልማት፣ ንግዱ፣ ኢንዱስትሪ፣ ዞን ፋይናንስ፣ ትምህርት መምሪያ፣ ቴሌኮሙኒኬሽን፣ ሲቪል ሰርቪስ፣ ዞን ገቢዎች ሙሉ በሙሉ ወድመዋል። የግለሰቦችም ንብረት ተጎድቷል። አው የግለሰቦች አመራር ላይ ያሉ አካላቶች ሙሉ በሙሉ ወድመዋል ማለት ይቻላል። የተርጫ ከተማ ከንቲማ የነበረው አንድ ሴ ውርኬ ታዬ ግን በቶ የማረከ ወረዳ ዋና አስተዳደር ተርጫ ከተማ ለመኖሪያ ቤታቸው ወድሟል። አንድነት አሸናፊ የዳውሮ ዞን ዋና አስተዳደር ንብረታቸው ውሉ ወድሟል። ሶሎሞን ባረና ዋካ ሚዲያና ኮሚኒኬሽን ኃላፊ የነበሩት ለዚህ ተቃውሞና ሁከት መነሻ ነው የተባለው ሐምሌ ሀያ ስምንት ቀን ሁለት ሺ አስር አመተ ምሕረት ከተርጫ ከተማ ዳውሮ ዞን ወደ ዱቢ ዱራሜ የሚወስድ መንገድ በተርጫና በአካባቢ ወጣቶች የተሠራውን ሥራ የደቡብ ክልል ቴሌቪዥን በገጠር መንገዶች ፕሮጀክት እንደተሠራ አድርጎ በማቅረቡ በተፈጠረው ቁጣ መሆኑን ምንጮቹ ይናገራሉ። የዳውሮ ልማት ማኅበር ዋና ሥራ አስኪያጅ አቶ ትእዛዙ ባዩ በበኩላቸው ቁጣውን የቀሰቀሰው ቅጽበታዊ ምክንያት ይሄ ይሁን እንጂ የተከማቸ ቅሬታ አለ ይላሉ። ተመሳሳይ አንድ የዘገቡትን በሚዲያ ላይ ነው እንደገና በቴሌቪዥን መስኮት ላይ መጥተን ያወሩት እና ይሄ ህዝብን ትንሽ አስቆጥቷል። አንደኛ በተለያዩ ጊዜያት ጥያቄ ስንጠይቅ ተገቢው ምላሽ ሳናገኝ ቆይተን በራሳችን አቅም እንሰራለን። በራሳችን አቅም ለምንሰራው ስራ ደግሞ መዋሸት ምን አመጣው? በዋናነት ወጣቶቹ በቁጣ ስሜት ተነስተዋል። ግን ያ መነሻ ሆነው ያለፈው የተለያዩ ችግሮች በተለያዩ ጊዜያት ተጠይቆ ምላሽ ያላገኙ ጉዳዮች ከመልካም አስተዳደር ጋር ከሌሎች ጉዳዮች ጋር ያሉ ጉዳዮችም ያው ሽፋን ያገኙ ጉዳዮች ናቸው እንጂ አሁን እሱ መነሻ ቢሆንም በሱ ብቻ አይደለም ጥያቄው እንትን ያበቃው ወይም ውድመቱን ተጠቀለው በሱ ብቻ ነው የሚል እምነት ያለ። በአሁኑ ጊዜስ ሁለቱ ከተሞች ዋካም ሆነ ተርጫ የጸጥታ ሁኔታ ምን ይመስላል? አሁን ጥሩ ነው። አሁን ባለ ሁኔታ ተረጋግቷል። መደበኛ እንቅስቃሴ አለ፣ የማንኛው እንቅስቃሴ አለ። የመንግስት መስሪያ ቤቶች ግን አሁንም አገልግሎት መስጠት ላይ አይገኙ ነው የሚባለው። አንደኛ ያው መንግስት ሰራተኞች አብዛኞቹ ቢሮዎቹም ስለወደሙ አሁን በጠዋቱ ፈረቃ ቢሮ ይገባሉ የሚል እምነት የለኝም። እውነቱን ለማውራት ምናልባት ከሰዓት ጀምሮ ባለው የመረጋጋቱን አይቀም። ሰው ጠዋት እንግዲህ ከእንቅልፉ ተነስቶ ማታ አብዛኛው ሰው አላደረም፣ ግማሹ በተለያየ አደረጃጀት መንደሩን ሲጠብቅ ነው ያደረው፣ ግማሹ ቤት ውስጥ በፍርሃት ቁጭ ብሎ ነው ያደረው ስለዚህ አሁን በዚህ ፍርሃት ሰው ተነስቶ ቢሮ ለመሄድ ላይደፍር ይችላል። አሁን አሁን ባለን ነገርና ችሉ እንደው እርሶ እንግዲህ የህዝብ ልማትም ለማስተባበር ብዙ ይሰርተዋል እንደሚነግሩኝ እንዲህ ያሉ በብዙ ልፋት የተሰሩ የተደከመባቸው የህዝብ ንብረቶች፣ ሀብቶች እንደዚህ ባለ መጥፎ አጋጣሚ እንዳይወድሙ የሚመክሩት ነገር አለ አሁን ትልቁ ችግራችን ምንድን ነው እስካሁንም ባለው ነገር ተጠቃሚ አልሆንም የሚል ነገር ነው። ጥያቄውም፣ የመልካም አስተዳደር ችግሩም፣ የተለያዩ ጥያቄዎች እስካሁን የሚነሱትም ከሀብት ስርጭት ጋር ተያይዘው፣ የወጣቶች ተጠቃሚነት ጋር ተያይዘው፣ ከመሰረተ ልማት ዝርጋታ ጋር ተያይዘው ያሉ ጉዳዮች ህዝቡ ከሚፈልገው ነገር ጋር አይደለም መንግስት በኩል ያለው አቅርቦትና ና ህዝቡ የሚፈልገው ነገር ተመጣጣኝ አይደለም ነው። አሁን ዋናው ጥያቄያችንም ለዚህ ለሁሉም ችግር መንሰም እሱ ነው። ይሄ እስከሆነ ድረስ ደግሞ እኛ ያሉንን ነገር አውድመን አጥፍተን፣ አሁን ቢሮዎች ህዝብ የሚገለገልባቸው ተቋማት ናቸው። እዛ ውስጥ ያሉ ቁሳቁሶች ህዝብ የሚጠቀምባቸው የሚገለገልባቸው መሳሪያዎች ናቸው እና ዞሮ ዞሮ አሁን ከማን ነው የሚቆለው? ከራሳችን ከእኛ ከኛ ነው። እየወደመ ያለው የእኛ ሀብት ነው። እየወደመ ያለው ለእኛ ግልጋሎት የሚሰጡ ነገሮችን ነው እያጣን ያለ ነው እና አንዳንድ ሰዎች ያው በግል ጉዳይ መረጃ ለማጥፋት የሚፈልግ ሊኖር ይችላል። ከተቋማት ጋር ከግለሰቦች ጋር ያለው ጥላቻ መነሻ የሚያደርግ አካል ሊኖር ይችላል። ስለዚህ ማንኛውም አይነት ጥያቄ ስናነሳ ትክክለኛ ለእኛ በሚጠቅም በሰለጠነ አግባብ ንብረቶቹ የኛ ናቸው፣ ሀብቶቹ የኛ ናቸው። ችግር ፈጣሪዎቹ ቢኖሩ ግለሰቦች ናቸው። ስለዚህ ግለሰቦችን ታርጌት ያደረገ እነሱን አሰራር እነሱ ቢያንስ ከህዝብ ጫንቃ የሚወርድበት አግባብ ኖሮ ወይ ደግሞ የሚታረሙበት አግባብ ተፈጥረው ሀብቱ ግን ዘላይ ለማሚ የትውልድ ቅርስ ተደርጎ የሚቀጥልበት ሁኔታ ቢኖር። በጣም አመሰግናለሁ። አቶ ትእዛዙ በድገና መለስካቸው አምሃ ነበር የዘገበልን። መለስካቸውን እናመሰግናለን። አድማቾች ወደ ተከታዩ ቅንብር እንሻገር። በአልቃይዳ በ998 እንደ አውሮፓውያን የዘመን አቆጣጠር በዳር ሰላምና በናይሮቢ በሚገኙ የ ዩናይት ስቴትስ ኤምባሲዎች ላይ ያደረሰው ጥቃት ዛሬ ታውሷል። አልቃይዳ በናይሮቢና ዳሬሰላም በሚገኙ ዩናይት ስቴትስ ኤምባሲዎች ላይ ያደረሰው ይህ ጥቃት ዛሬ በኬንያ መዲና ናይሮቢ ታስቦ ውሏል። ጥቃቱ የተፈጸመው የዛሬ ሀያ ዓመት ነሐሴ 7 1998 ሲሆን በጊዜው ከ250 በላይ ሰዎችን ህይወት ማሳለፉ ወይም ማጥፋቱ የሚታወስ ነው። ዛሬ በተደረገው የመታሰቢያ ስነስርዓት ላይም በኬንያ የአሜሪካ አምባሳደር ሮበርት ፍራንክ ጎዴክ ተገኝተው ንግግር አሰምተዋል። ልክ የዛሬ 2 ዓመት ነበር ሁለት በምስራቅ አፍሪካ የሚገኙ የዩናይትድ ስቴትስ ኤምባሲዎች አሸባሪዎች ጥቃት ያደረሱባቸው። ሽብሩ ተቀነባብሯል የተባለው በአሸባሪው አልቃይዳ ቡድን ሲሆን በጊዜው በሁለቱ ከተሞች ማለትም በናይሮቢ እና በዳሬ ሰላም ከ250 ሰዎች በላይ ሕይወታቸው አልፈዋል። ከ500 በላይ ደግሞ የሞክሰላ አደጋ ገጥሟቸዋል። በጊዜው በናይሮቢ የነበረው የዩናይትድ ስቴትስ ኤምባሲ በጥቃቱ ከመውደሙ የተነሳ ከቦታው የተቀየረ ሲሆን በቦታው ደግሞ በደረሰው ጥቃት ሕይወታቸውን ላጡ ሰዎች የመታሰቢያ ቦታ ተሰርተዋል። በየዓመቱም የመታሰቢያ ዝግጅት በቦታው የሚደረግ ሲሆን ዛሬም ለሀያኛ ጊዜ የመታሰቢያ ዝግጅቱ ተከናውነዋል። በዛሬው የመታሰቢያ ዝግጅት ላይ በጥቃቱ ዘመዶቻቸውን ያጡ ቤተሰቦች፣ የአካል ጉዳት የደረሰባቸውም ተሳታፊዎች ነበሩ። ሚስስ ቴዲ ጄኖፖሊስ ያኔ በናይሮቢ የዩናይትድ ስቴትስ ኤምባሲ ሰራተኛ የነበረች እይታቸውን ፍሬድሮ ሮንቶ መዲስን ነው በሞት ያጡት። በጣም በጣም ከባድ ቀን ነው ለሁላችን፣ ለቤተሰቦቿ፣ ለልጆቿ ሳታይ ለሞተችው ለልጅ ልጆቿ። በጣም ውፍ ፍጡር ነበረች። በኤምባሲው የሚሰሩ ሁሉም ይወዷት ነበር። በጣም የሚያሳዝን ነገር ነው። እስካሁን ሳስባት ራሱ ይተናነቀኛል። በመታሰቢያ ዝግጅቱ ላይ የኬንያ የጸረ ሽብር ማዕከል ዲሬክተር አምባሳደር ማርቲን ኪማኒ ኬንያ በምስራቅ አፍሪካ የአሸባሪዎች ጥቃትን ለማስቆም ተግታ እንደምትሰራ ገልጸዋል። በመሰረቱ ኬንያ በሽብር ቀጠና ውስጥም ሆና ለሕዝቦቿ ነጻነት ከፍተኛ ቦታ የምትሰጥ አገር ናት ይሄ የለውጥ አካሄድ ከፍተኛ ውጤት ባለው የጸረ ሽብር ስራችን ተደግፎ ጠላቶቻችንን ድል እንድንነሳ አድርጎናል። ወደፊትም ሽብርተኞች ተሳክቶላቸው የሽብር ሥራ እንዳይፈጽሙ ማኅበረሰባችን ውስጥም ቦታ እንዳይዙ ተግተን መሥራት አለብን። ብዝሃነት ተጠናክሮ ሕዝቦች በተደጋግፎ እንዲኖሩ በርትተን መሥራት ይጠበቅብናል። እንደ ኢሮፕያን አቆጣጠር በ1998 ዓ ም በተከሰተው ጥቃት በብዛት የተጎዱት የኬንያና የታንዛኒያ ዜጎች ናቸው። ከሞቶት መካከልም 12 የዩናይትድ ስቴትስ ዜጎች እንደነበሩበትም ይታወሳል። በኬንያ የዩናይትድ ስቴትስ አምባሳደር ሮበርት ፍራንክ ጎዴክ ድርጊቱ አልቃይዳ እንዳለመው አሜሪካንና ምስራቅ አፍሪካን ያራራቀ ሳይሆን ይልቁን እንዲቆራኙ ያደረገ ክስተት ነው ብለዋል። ዛሬ ባሰሙት ንግግር ነው። አልቃይዳ አንድ ብቻ ሳይሆን ሦስት የክፋት ግቦች ነበሩት። የመጀመሪያው ነፍስ ማጥፋት ነበር። ሌላም በአእምሮአቸው የያዙት ነበር፤ እኛን መከፋፈል። ኬንያንና ዩናይትድ ስቴትስን ለመከፋፈል በጋራ ያለንን እሴት ሊያስጥሉን ነበር ሐሳባቸው። ስልጣኔን አጥፍተው በጨለማ ሊተኩ በሚያሳዝን መልኩም ይህን ድርጊት ከፈጸሙ በኋላ አልቃይዳ ከድርጊቶቹ አልተቆጠበም። በተለያዩ የዓለማችን ክፍሎች ጥቃቱን ማድረስ ቀጥሏል። ከፓሪስ እስከ ኒውዮርክ፣ በጋሪሳ በዌስትጌት ሞል ሽብርተኞች የግድያ ዓላማቸውን ቀጥለዋል። ዛሬ በሀየኛው የመታሰቢያ ፕሮግራም ላይ ሆነን በእርግጥ ጉዳት ደርሶብናል፣ ነገር ግን መቼም አንሸነፍላችሁም ብለን ለሽብርተኞች መንገር እንፈልጋለን። አምባሳደር ጎዴክ ዩናይትድ ስቴትስ በአፍሪካ ሽብር እንዳይስፋፋ የምትችለውን ሁሉ ታደርጋለች ሲሉ አክለው ተናግረዋል። ዛሬ በናይሮቢ በተደረገው ዝግጅት ላይ በአደጋው ጉዳት ስለደረሰባቸው ሰዎች ገጠመኝ ፊልምም ቀርበዋል። ሌሎች በርካታ ዝግጅቶችም ነበሩ። ዩናይትድ ስቴትስ በጥቃቱ የተለያዩ ጉዳት ለደረሰባቸው ቤተሰቦች ወደ 42 ሚሊዮን ዶላር ካሳ መክፈሏ የምታወስ ነው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ዳዊት እናመሰግናለን። አድማጮች አሁን ወደ መጨረሻው ቅንብር ነው የምንሻገረው። ወልቃይትና አካባቢው ለሰብአዊ መብት ድርጅቶች ለሲቪክ ማኅበራትና ለጋዜጠኞች ክፍት እንዲደረግ ሲል ልሳነ ግፉዓን የተሰኘ አንድ ድርጅት ጠይቋል። አካባቢው ለበርካታ ዓመታት በህወሓት ሙሉ ቁጥጥር ስር የቆየና የተለያዩ የመብት ጥሰቶችም የተፈጸሙበት ነው ያለው የድርጅቱ ሊቀመንበር የመሩት የልዑካን ቡድን ለመጀመሪያ ጊዜ ወደ ኢትዮጵያ በመምጣት ከከፍተኛ ባለስልጣናት ጋር ተወያይቷል። ልሳነ ጉፏዋንን በመሳሰሉ ድርጅቶች የሚነሱ ውንጀላዎችን በተደጋጋሚ ሲያስተባብር ከቆየው የትግራይ ብሔራዊ ክልል አድማጮች ይህን አረፍተ ነገር ደግመዋለው። ልሳነ ግፏን በመሳሰሉ ድርጅቶች የሚነሱ ውንጀላዎችን በተደጋጋሚ ሲያስተባብል ከቆየው የትግራይ ብሔራዊ ክልል መንግስት ቃል አቀባይ ምላሽ ለማግኘት የተደረጉ ጥረቶች እስካሁን አልተሳኩም ይለናል። ልሳነ ግፏን በኢትዮጵያ እየተካሄደ ያለውን ለውጥ ተከትሎ ወደ ሀገር ውስጥ ከመጡ መሰረታቸውን በውጭ ያደረጉ ድርጅቶች አንዱ መሆኑን ጠቅሶ እስክንድር ፍሬው ተከታዩን አድርሶናል። አዲስ አበባ በዓለም የተለያዩ ማዕዘናት የተበተኑ ኢትዮጵያውያን መናኸሪያ ሆናለች። ይህ ከአራትና አምስት ወራት በፊት እንኳን የሚታሰብ አልነበረም። በፖለቲካ አመለካከት በተለያየ ጎራ የተሰለፉ፣ በቀደሙ የመንግስት አካሄዶች የተገፉ፣ የደህንነት ስጋት የነበረባቸው ሁሉ ዛሬ በዚች ከተማ ይታያሉ። በውጭ የሚንቀሳቀሱ የኢትዮጵያ የፖለቲካ ድርጅቶችና የሲቪክ ማህበራት መሪዎች፣ የሚዲያ ተቋማት፣ ግለሰቦች ብቻ ከሁሉም አይነት ወደዚች ከተማ እየመጡ ነው። እነዚህ የተለወጠው የኢትዮጵያ የፖለቲካ ሁኔታ ማሳያዎች በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ የተጣለው ተስፋም ነጸብራቆች ጭምር ናቸው። ለዛሬ መሰረቱን አሜሪካ አድርጎ ሲንቀሳቀስ ከቆየ የኢትዮጵያ የሰብአዊ መብት ተሟጋች ድርጅት ጋር ቆይታ አድርጌያለሁ። በእናታቸው በኩል የዳግማዊ አጼ ቴዎድሮስ የልጅ ልጅ መሆናቸውን የገለጹት የድርጅቱ ሊቀመንበር አብዩ በለው ጌታሁን በኢትዮጵያ ያለው ለውጥ እንደሚመጣ እናውቅ ነበር ይላሉ። ይህ ለውጥ በአጭር ጊዜ ውስጥ እንዲመጣ ከፍተኛ ትግል እናደረግ ነበር። ፈቃድ እግዚአብሔር ተጨምሮ በጣም በአጭር ጊዜ ውስጥ ነገሩ ተቀይሮ እኛ ወደዚህ ባልጠበቅነው ጊዜ በፍጥነት ልንመጣ ችለናል። የድርጅታቸው የልሳነ ግፏን ትኩረቶችም ያላግባብ ወደ ሌላ ክልል ተጠቃለሉ ያሏቸው የወልቃይት የጠገዴና የጠለምት አካባቢዎች መሆናቸውን ሊቀመንበሩ አብራርተዋል። ድምፁ ታፍኖ ጋዜጠኛ፣ የሰብአዊ መብት ተሟጋጅ፣ ዓለም አቀፍ ድርጅቶች የማይገቡበት የማይደርሱበት በአፈና ውስጥ ያለ ሕዝብ ስለነበር እኛም ከዛ ማህበረሰብ የወጣን ስለነበር ቢያንስ ቢያንስ የሕዝባችን ድምፅ መሆን እንችላለን። የሕዝባችን ሰቆቃ ስቃይ፣ ግፍና መከራ ለማሰማት ልሳን ለመሆን የተቋቋምን ድርጅት ነን። ሁሉም የመጣንበት ጉዳይ በቀጥታ ከዛ ጋር የተያዘ ነው። የመጀመሪያ ምዕራፍ የትግል አጀንዳችን ተሳክቷል ሲሉም አቶ አብዩ አብራርተዋል። ልሳነ ግፋ የመጀመሪያ ምዕራፍ የትግል አጀንዳ አድርጎ የተንቀሳቀሰው የወልቃይትን ጉዳይ የሚዲያ ጉዳይ ማድረግ የወልቃይትን ጉዳይ የሰብአዊ መብት ተሟጋች ድርጅቶች ጉዳይ ማድረግ የወልቃይትን ጩኸትና ሰቆቃ ዓለም ሰምቶት አጀንዳው አድርጎ እንዲወያይበት እንዲነጋገርበት፣ በመፍትሄውም ላይ የራሱን ድርሻ እንዲያበረክት እንዲታወቅ ማድረግ ነው እና ልሳነ ግፏን ባደረጋቸው ጥረቶች አሁን ወልቃይትና ወልቂጤ ለኢትዮጵያ አይምታቱበትም። ከዚህ በፊት ወልቃይትና ወልቂጤ እንኳን ስንጀምር ተምታቶም አይተናል። ስለዚህ ምንድን ያደረግ ነው? ሚዲያው ላይ ዌብሳይቶች ላይ፣ በተለያዩ መጽሔቶች ላይ፣ ጋዜጦች ላይ የወልቃይት ጉዳይ እንዲነገር ችግሩ እንዲጋለጥ እግዚአብሔር ይመስገን አሁን የወልቃይት ጉዳይ የሁሉም ሰው ጉዳይ ነው። የወልቃይትን ጉዳይ የማያውቅ ከኢትዮጵያ ገጠራማ አካባቢዎች እስከ ስቴት ዲፓርትመንት የወልቃይት ጉዳይ አጀንዳ ነው፣ ከአሜሪካ የውጭ ጉዳይ መስሪያ ቤት ድረስ። ትክክል። በዚህ ሂደት ውስጥ ብዙ ኢትዮጵያውያን ተሳትፈዋል። ብዙ ኢትዮጵያውያን ተረባርበዋል። ልሳነ ግፏን ብቻ አይደለም። የመሪነቱ ሚና ግን ፈርቀዳጅ ሆኖ በተለይ እስከ 2008 የኢትዮጵያ አቆጣጠር የወልቃይት የአማራ ማንነት ኮሚቴ ተነስቶ በኢትዮጵያ ውስጥ በደንብ እስኪ ያዳረሰው እና ከመጀመሪያም ልሳነ ግፏን ይዞት ከመጣው ትግል ጋር ተዳምሮ አሁን የወልቃይት ጉዳይ በኢትዮጵያ ግንባር ቀንብት ደግሞ አጀንዳ ሆኗል። ይህ ልሳነ ግፋን የሚኮራበት የሚደሰትበት ትልቁ ስኬቱ ነው። የወልቃይት የአማራ ማንነት ጥያቄን ኮሚቴን ጠቅሰዋል። ቀደም ሲል እንግዲህ ወደ አንዳንድ ሰዎች አእምሮ የሚመጣው እርስዎ አሁን ስለ እናንተ ድርጅት ሲናገሩ ከወልቃይት የአማራ ማንነት ኮሚቴ ጋር ምን አይነት ግንኙነት ነው ያላችሁ? በጋራ ስትሰሩ ነበር ወይ? አሁንስ ምን አይነት ግንኙነት ነው ያላችሁ? የወልቃይቴ አማራ ማንነት ኮሚቴ ጋር በመጀመሪያ የሚኖረን ግንኙነት እንደ ማንኛውም ወልቃይቴ ትግሉን የመደገፍ ለትግሉ እውቅና የመስጠት ምናልባትም በሚያስፈልጉ በቀጥታ ይሁን በተዘዋሪ ሀሳቦችን የማካፈል ጥረት እናደርግ ነበር። ይሄ የሚመጣውም በቀጥታ ለመሳተፍ በፍጹም የማይቻልበት ነበር። የነበረው አፈና የነበረው ስርዓት ይህን አይፈቅድም። በእኛም ምክንያት ተወንጅለው መወንጀላቸው አሁን ባይቀርላቸውም በእኛ ምክንያት ተወንጅለው እኛ እንደ ምክንያት ተጠቅሰን አደጋ ውስጥ እንዲወድቁ ስላልፈለግን አብዛኛውን ጊዜ የነበረን ግንኙነት በተመጠነ ደረጃ ነበር። ሰሞኑን ወደ አገር ቤት የተመለሱት እነዚህ አመራሮች በኢትዮጵያ በነበራቸው ቆይታ የብአዴን ሊቀመንበርና የአገሪቱ ምክትል ጠቅላይ ሚኒስትር ከሆኑት አቶ ደመቀ መኮንን፣ ከአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸውና ከሰሜን ጎንደር ዞን አመራሮች ጋር መወያየታቸውን አቶ አብዩ አስታውቀዋል። በወልቃየት ጉዳይ ላይ የመፍትሄ ሀሳቦችን ማቅረባቸውንም ሊቀመንበሩ አስታውቀዋል። ወደ ዝርዝሩ በስፋት መግባት እንደማይፈልጉ የጠቆሙት ሊቀመንበሩ ለምሳሌነት ግን አንዱን የመፍትሄ ሀሳብ ጠቅሰዋል። አካባቢው ለጋዜጠኞች፣ ለሲቪክ ተቋማት፣ ለሰብአዊ መብት ተሟጋጅ ድርጅቶች፣ ለሚመለከተው ለማንኛውም ገለልተኛ ወገን ክፍት እንዲሆን ነው። ምክንያቱም እዛ አካባቢ ብዙ ወንጀል ተፈጽሟል። አለም ያን ወንጀል የማጣራት የኢትዮጵያ ህዝብ ያን ወንጀል የማጣራት የኢትዮጵያ ህዝብና መንግስት ያን አካባቢ የመመርመር መብት አለው ስለዚህ አሁን በየኢትዮጵያ እስር ቤቶች እንደሚደረገው ጋዜጠኞች እየገቡ እንደሚያዩት እንደሚጠይቁት፣ የኢትዮጵያ ህዝብም እንዲያውቀው እንደሚደረገው ሁሉ በወልቃይትና አካባቢ በአጠቃላይ ህውሀት ፍጹም ቁጥጥር ውስጥ አድርጎት የነበሩት አካባቢዎች ክፍት እንዲሆኑና ገለልተኛ አካላት ገብተው ሁኔታውን እንዲያዩ እንዲመረምሩ፣ ለህዝብ ይፋ እንዲያደርጉ እንግዲህ አሁን ባለው አከላለል አሁን እናንተ ትክክል አይደለም እያላችሁት ባለው አከላለል ወልቃይት በትግራይ ክልል ስር ነው የተካለለው። የትግራይ ክልልን መንግስት ለማነጋገር ስ ሙከራ አድርጋችኋለሁ? ወደ ትግራይ ለመሄድ በእውነቱ አላደረግንም። ወደ ትግራይ ክልል ለመሄድ ሙከራ አላደርግም። ምክንያቱም መጀመሪያ ከህዝባችን ጋር መነጋገር ነው የፈለግነው። በቀጥታ ህዝባችንን መጠገያ አድርጎ ከያዘው ወይም ከህዝባችን ጋር ነኝ የሚለው አማራ ነኝ ይላል በአማራ ማንነቱ ጋር ሄዶ ሊነጋገር ከሚፈልገው አካል ጋር ነው የተነጋገር ነው መጀመሪያ ለዛም ነው ወደ ጎንደር የሚሄድ ነው። ለዛም ነው ወደ አማራ ክልል ሄድ ነው። በቀጣይ ግን ሂደቱ ራሱ ራሱ የሚገፋን የመፍትሄው አካል የትግራይ ህዝብና የትግራይ ክልላዊ መንግስት ስለሆነ ራሱ በእቅድ ተደግፎ እዚህ ደረጃ ያደርሰው ህወሀት ስለሆነ ከህወሀትም ጋር ትግራይ ህዝብም ጋር ከትግራይ ክልላዊ መንግስትም ጋር ተገናኝተን ወደፊት የምንነጋገር የሆነ አልፎ ተርፎም እዛ አካባቢ ቢሮአችንን ከፍተን ጉዳዩን በቅርበት ለመከታተል በመነሻ ሐሳብ ደረጃ አለ። አንድ ሌላ ጥያቄ ላንሳ። እንግዲህ የውልቃይትን ጥያቄ ለመፍታት ከተሄደባቸው ሂደቶች አንጻር በመንግስት እየተሰጡ ያሉ መግለጫዎችን ልጥቀስ። መጀመሪያ ጥያቄው መቅረብ ያለበት ለትግራይ ክልል ነው። በትግራይ ክልል ውስጥም ለወረዳ ለዞን፣ ከዛ ለክልሉ ቀጥሎ ወደ ፌዴሬሽን ምክር ቤት ይመጣል የሚሉ እንደዚህ የሚጠቀሱ ሂደቶች አሉ። በተደጋጋሚ በመንግስት ሲጠቀሱ የቆዩ እስካሁን የነበሩ ሂደቶችን እናንተ እንዴት ነው የምትገመግሟቸው? የእናንተ ግምገማ ምንድን ነው? በጣም ነው ማመሰግነው። ይሄ ጥያቄ ከመጀመሪያም ቧልት ነው። የዚህ የዚህ ጥያቄ አፈታት ለኛ ተራ ጉንጫ አልፋ ነው፣ ቧልት ነው። ምክንያቱም ችግሩ እኮ የተመሰረተው በህገ መንግስት ምናምን በሚባል ነገር አይደለም። ችግሩ የሚጀምረው ህወሓት በ1968 ባወጣው የመጀመሪያ ማኒፌስቶ ትግራይን ሲገልጻት ወልቃይትና ጠለምትን የትግራይ አካል አድርጎ ነው የወጣው። ስለዚህ ከዛ በኋላ የወጡት ህጎች፣ ወልቃይት የተከለለው በህገ መንግስት አይደለም። ወልቃይት የተከለለው 1987 በወጣው ህገ መንግስት አይደለም። ወልቃይት የተከለለው 1984 በተደረገው የክልሎች አከላለል ስነስርዓት አይደለም። ወልቃይት የተከለለው በህግ ወይም በሰነድ ደረጃ 1968 ነው። 1968 ህወሓት ባወጣው ማኒፌስቶ ነው። ከዛ ቀጥሎ ህወሓት በተግባር ደግሞ አካባቢውን የክለወሰደው በወረራ ነው። ከ1972 ጀምሮ በሚያደርገው ትንኮሳና ወረራ ቦታውን በኃይል ይዞ ያስተዳደረው ወይም በኃይል ይዞ ቆይቷል እና ህገ መንግስቱ ወይሁን፣ ሌላው ህግ ሲወጣ ይሄንን ስህተት ለማረም መሰረት አድርገው አልወጡ። ስለዚህ ይሄ የህገ መንግስቱ የፌዴሬሽን አካሄድ ቅልጥር ስዮ ምናምን የሚባለው ነገር ችግሩን አይፈታውም። ምክንያቱም ህገ መንግስቱ ራሱ ሲወጣ ያ ችግር እንደተፈጸመ አምኖ ተቀብሎ ያን ህገ ወጥ አካሄድ ለመፍታት ታልሞ የተዘጋጀ አይደለም። ስለዚህ የወልቃይትን ችግር የሚፈታው ህገ መንግስቱ ሳይሆን ወይም የፌዴሬሽን አሁን የሚሉት ፊትና ኋላ ሳይሆን ችግሩን የሚፈተው አስራ ዘጠኝ ስልሳ ስምንት የወጣውን የህወሓት ማኒፌስቶ ወልቃይትን ጠገዴን በትግራይ ክልል ውስጥ የሚያስቀምጠው ጠለምትን በትግራይ ክልል ውስጥ የሚያስቀምጠው ህግ ወይም ሰነድ የሚያፈርስ ያን ሰነድ የሚያርም ህግ ሲወጣ ብቻ ነው። ካለፉት ሁለት ዓመታት የተቃውሞ እንቅስቃሴ መነሻዎች አንዱ የዚህ የወልቃይት ጉዳይ ነው። ሁኔታው በአደባባይ ለታዩ ተቃውሞዎች ለተከተሉ ግድያዎችና እስራቶችን ምክንያት ሆኗል። የወልቃይትንና ሌሎችንም ጥያቄዎች መነሻ አድርጎ በተለያዩ አካባቢዎች የተካሄደው የተቃውሞ እንቅስቃሴ የአገሪቱን አጠቃላይ ሁኔታ ቀይሯል፣ ፖለቲካውንም የለውጥ ሀዲድ ውስጥ አስገብቷል። የትግራይ ብሔራዊ ክልላዊ መንግስትና የክልሉ ገዥ ፓርቲ ህወሓት በወልቃይት ጉዳይ ላይ ከዚህ የተለየ አቋምና የራሳቸው የሆነ ግምገማ ሲያስቀምጡ ቆይተዋል። ይህንን መሰረት በማድረግም ልሳነ ግፏን ባነሳቸው ሀሳቦች ዙሪያ ምላሽ እንዲሰጡኝ ቃለ ምልሱ ከተደረገበት ከአስር ቀናት በፊት ጀምሮ ጥረት አድርጌ ያለው የትግራይ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑትን አቶ ረዳይ ሀለፎምን ከአስር ቀናት በፊት በስልክ ማግኘት፣ በምን ጉዳይ ላይ ላነጋግራቸው እንደምፈልግም በጥቅሉ መግለጽ ችዬ ነበር። አስቸኳይ ስራ ላይ ስለነበሩ መልሼ እንድደውል በተነገረኝ መሰረት ትናንትናን ጨምሮ የተለያዩ ሙከራዎች አድርጌ ያለው እስካሁን አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ነው። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የሃይማኖት ነጻነት ብዙውን ጊዜ የመጀመሪያው የአሜሪካ ነጻነት ተብሎ ይጠራል። የአሜሪካ መስራች አባቶች በዩናይትድ ስቴትስ ህገ መንግስት ካሉት የመብት አንቀጾች በመጀመሪያ ደረጃ ያስቀመጡት የሃይማኖት ነጻነትን ነው። ምክትል ፕሬዚደንት ማይክ ፔንስ የሃይማኖት ነጻነትን ለማራመድ በቅርቡ በተካሄደው ስብሰባ ባደረጉት ንግግር ዩናይትድ ስቴትስ የሃይማኖት ነፃነትን የማዳበር ተምሳሌት በመሆን ትመራለች ብለዋል። ምክትል ፕሬዚዳንቱ በዓለም ዙሪያ በአውሮፓ ሀገሮችም ጭምር በሃይማኖት እምነት አለመቻቻል እያደገ መሄዱ እንዳሳሰባቸው ገልጸዋል። ለምሳሌ ሩሲያ ውስጥ ከ170 ሺህ በላይ የሚሆኑ የጀሆባ ምስክሮች ተከታዮች እንዳያመልኩ ታግደዋል። የመንግሥት ኃይሎች ሴንት ፒተርስበርግ አጠገብ ያለውን የጀሆባ ምስክሮች ዋና ጽህፈት ቤትን ይዘዋል። በሀገሪቱ ዙሪያ የሚጸልዩባቸውን አዳራሾች ወረዋል። በርካታ የእምነቱ ተከታዮችን አስረዋል። አውሮፓ ውስጥ በአይሁዳውያን ላይ ፍጅት ከተፈጸመ ሰባ ዓመታት ባለፉበት በአሁኑ ወቅት ከፍጅቱ የተረፉትን አረጋውያን ሳይቀር ማጥቃት በሚያሳስብ ሁኔታ እየጨመረ ሄዷል። ዩናይትድ ስቴትስ እየጨመረ ሄደው የሙስሊሞች ጥላቻም ያሳስባታል። ጸረ ሙስሊሞችና ጸረ ጽዮናዊነትን ለመታገል ከበርካታ የአውሮፓ መንግስታት ከአውሮፓ ህብረትና አውሮፓ ካለው የጸጥታና የትብብር ድርጅት ጋር እየሰራች ናት። የአሜሪካ ህዝብ ምንጊዜም ቢሆን ለሃይማኖት ነጻነት ይቆረቆራል። አውሮፓን ካቀፉት በዓለም ዙሪያ ካሉት ሀገሮች ጋር ምንጊዜም ቢሆን አብረን እንሰራለን በማለት የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። ዋና ዋናውን የዓለም ዜና ከቆንጅት ታየ። የአፋር ክልላዊ መንግስት በዚህ ወር የሚከበረውን የኢድ አላህዳ በዓል ምክንያት በማድረግ ለ117 የህግ ታራሚዎች ይቅርታ ማድረጉን የክልሉን የፍትህ ቢሮ ጠቅሶ ፋና ዘግቧል። በምዕራባዊ የዩናይትድ ስቴትስ ክፍለ ግዛት ካሊፎርኒያ ከአንድ ሳምንት በፊት የዘለቀው ሰደድ እሳት በክፍለ ሀገሯ ታሪክ ከገጠሟት ሁሉ ግዙፉ መሆኑን ባለስልጣናቱ እየተናገሩ ናቸው። ከሰሜናዊ ካሊፎርኒያ ከሁለት አቅጣጫ ተነስቶ እያዳረሰ ያለው ሰደድ እሳት 115 ሺህ ሄክታር ነው ያወደመው። ትናንት እሁድ ኢንዶኔዥያዋ መዝናኛ ደሴት ከመቶ የሚበልጡ ሰዎች ካለቁበት ከባድ የመሬት መንቀጥቀጥ ተከትሎ ሰለባዎችን ፍለጋና ነፍሰ አድን እንቅስቃሴው ቀጥሏል። መኖሪያ ቤታቸው የወደሙባቸው ነዋሪዎች በየድንኳኑ የተጠለሉ ሲሆን አብዛኞቹ ጎብኚዎች ደግሞ ከደሴቲቱ ወጥተዋል። የእሁዱ የመሬት መናወጥ በመለኪያው መሳሪያ ላይ 6.9 ጥንካሬ ያስመዘገበ እንደነበረ ተጠቁሟል። ዛሬ በዩናይትድ ስቴትስ አምስት ክፍላተ ሀገር ከህዳር ወር ምርጫ በፊት የፖለቲካውን ሜዳ አሰላለፍና ፕሬዚደንት ዶናልድ ትራምፕ በራሳቸው ፓርቲ ውስጥ የሚኖራቸውን ቦታ ያመላክታሉ የተባሉ ልዩ ምርጫዎች ድምፅ እየተሰጠ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚ3 ሰዓት ጀምሮ እስከ አራት ሰዓት የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉ አከበደና ቆንጂታየነን። ፕሮግራማችንን የመራልን ንጉሱ ታምሬ ነው። ተረኛ ዋና አዘጋጅ ትዝታ በላቸው ነች። ከሌሎችን ባልደረቦቻችን ጋር በዚሁ እንሰናበታለን። የትግርኛ ስርጭት ይቀጥላል። ደህና ደርሱ። Ajaya! <laughs>